ሰማያዊ ፓርቲ በጸጥታ ኃይሎች የተያዙ አባሎቹና የፓርቲው ልሳን ዋና አዘጋጅ ከታሰሩበት ቀን ጀምሮ ዘመዶቻቸውም ሆኑ ጠበቆቻቸው ሊያየዋቸው እንዳልቻሉ ገለጠ። የፓርቲው ሊቀመንበር የታሳሪዎቹ ጤንነት ጉዳይ እንደሚያሳስባቸውም ተናግረዋል። መለስካቸው አምሃ ነው ከአዲስ አበባ ይዘገበልን። የፓርቲው ሊቀመንበር አቶ ይልቃል ጌትነት ዛሬ በተለይ ለቪኦኤ እንደገለጹት የቀድሞ የፓርቲው የህዝብ ግንኙነት ኃላፊ የነበረውን አቶ ዮናታን ተስፋዬን ጨምሮ ቴዎድሮስ አስፋው፣ ፍሬው ተክሌ፣ እርምያስ ጸጋይና ዳንኤል ተስፋዬ እንዲሁም ነገር ኢትዮጵያ የተሰኘውን የፓርቲውን ልሳን ጋዜጣ ዋና አዘጋጅ ጌታቸው ተስፋዬ በፖሊስ ቁጥጥር ስር ከዋሉ ከ15 ቀናት የማያንስ ጊዜ ያለፈ ቢሆንም እስከ ዛሬ ድረስ በምን ሁኔታ ላይ እንዳሉ አይታወቅም ብለዋል። የቅርብ ዘመዶቻቸውም ሆኑ ጠበቆቻቸው እንዲያገኟቸው አልተፈቀደም ሲሉ አቶ ይልቃል ያብራራሉ። ማናቸውም ግን እስካሁን ድረስ መጠየቅ አልተቻለም። ልጆቻቸውንም በህገ መንግስቱ በተደነገገው መሰረት በህግ ጥላ ስር ላሉ ሰዎች የተፈቀደው ህገ መንግስታዊ መብት ለማናቸውም አልተፈቀደላቸውም። ቤተሰቦቻቸውም እስካሁን ድረስ አላገኙም። አይ ማናቸውም ቤተሰቦቻቸው እኛም እንደ ፓርቲ አባልም እንደ ጓደኛም ቤተሰቦቻቸውም ጋር ቅርብ ግንኙነት አለን ያሉበትን ሁኔታ ለማወቅ ስለሚያስጨንቀን ያሉበትም ሁኔታ ማዕከላዊ የሚባለው ልዩ ምርመራ ቦታም ስለሆነ እነሱን ለማግኘት በተደጋጋሚ ተሞክሯል ጠበቃዎቻቸውም ሮብና እርብ ማግኘት ትችላላችሁ ይባላል ለስሙ ነገር ግን ማናቸውም ማግኘት አልቻለም እስካሁን ድረስ አቶ ይልቃል ጨምረው እንዳስረዱት ጠበቆቹ በስፍራው ተገኝተው ሊያገኟቸው ቢሞክሩም አልተሳካም። በህገ መንግስቱ በህግ ጥላ ውስጥ የተያዘ ሰው በቤተሰቦቹ፣ በጓደኞቹ፣ በህግ ጠበቃዎቹ፣ በሃይማኖት መሪዎቹ የመጎብኘት መብት አለው። ያም ሆኖ እንኳን ለአሰራር ነው ቢባል ሮብናር ብቻ ነው ማግኘት የምትችሉ የሚል ድንጋጌ አለ። እንግዲህ አዋጅ ይሁን ደንብ ይሁን መመሪያ ይሁን አናቅ። ያም ሆኖ ሮብናር በሄዱ ጊዜ ግን ስብሰባ ላይ ነን ማስገናኘት አንችልም ነው የሚባለው። ዛሬም ጠዋት የዮናታንና የጌታቸው ጠበቃ አቶ አማሀ መኮንንና አቶ ሽብሩ በለጠ የተባሉ ጠበቃዎች ዛሬም ጠዋት ሂደው ነበር። ማግኘት አችሉም ተብሎ ነው የተመለሱት። ምክንያት ተሰጣቸው። ምክንያቱ ስብሰባ ላይ ነን፣ ስራ ይበዛብናል፣ ማገናኘት አንችልም ነው የሚለው። ግን ይሄ በህገ መንግስቱ አንቀጽ ዘጠኝ መሰረት የማንኛውም የባለስልጣን ውሳኔ ልማዳዊ አሰራር ደንብ፣ አዋጅ ህገ መንግስቱን እስከጣሰ ድረስ ተቀባይነት የለውም ነው የሚለው ራሱ ህገ መንግስቱ እንግዲህ በዚህ መሰረት የነዚህን ሰዎች ህገ መንግስታዊ መብት የሆነውን ነገር በየትኛው ማሰራር የባለስልጣን ውሳኔ መሻር አይቻልም። ከአቶ ዮናታን በስተቀር ሁሉም ፍርድ ቤት ቀርበው ተጨማሪ የምርመራ ጊዜ እንደተሰጠባቸው አቶ ይልቃል አብራርተዋል። አቶ ዮናታንን በተመለከተ ግን ፍርድ ቤት መቅረቡ በእርግጠኝነት ባይታወቅም በጭምጭምታ ደረጃ ለሱም ተለዋጭ ቀጠሮ እንደተሰጠው ይሰማል። ይሁንና ቤተሰቦቻቸውንም ሆነ ፓርቲውን አሁንም የሚያስጨንቀው የጤንነታቸው ሁኔታ ነው ይላሉ አቶ ይልቃል። ሆን አሁን የኛም ሆነ የቤተሰቦቻቸው ጭንቀት በምን ሁኔታ እንዳሉ ማወቅ አልቻለም። እንዲጎበኙ ያልተፈለገበት ምክንያት በአካላቸው ላይ የደረሰባቸው ድብደባና የስነ ልቦና ተጽዕኖ ይኖራል ነው። ፓርቲውም እንደ ፓርቲ ቤተሰቦቻቸውም፣ ጠበቆቻቸውም ያለን ስጋት እንዳይጎበኙ የተፈለገው ሰው እንዳያያቸው የተፈለገው በአያያዛቸው ላይ አንድ አይነት አስጊ ነገር አለ ድብደባ፣ ቁስለት፣ ወይም ደግሞ ሕሊናቸውን የሳቱበት ሁኔታ እንዳለ ነው እንጂ በርቀትም እንኳን ቢሆን በምርመራ ላይ ቢሆኑ ጤንነታቸውን በሚያሳይ ሁኔታ ማየት ይቻል ነበርና የቤተሰቦቻቸውም ጭንቀት፣ የፓርቲውም ጭንቀት፣ እኔም እንደ ጓደኛ በቅርብ የሚያውቀን ሰው ያሳሰበን ነገር አሁን የእነዚህ ሰዎች ያሉበት ሁኔታ አስጊና አሳሳቢ ነው የሚል ነው። አቶ ይልቃል እንዳብራሩት በቁጥጥር ስር የሚገኙት እነዚህ ታሳሪዎች በሙሉ ፖሊስ በሽብር ድርጊት ጠርጥሯቸው የተለመደው የ28 ቀን ቀጠሮ ተሰጥቶባቸዋል ብለዋል። ስድስተኛው ተጠርጣሪ አቶ ጌታቸው ሽፈራው የሰማያዊ ፓርቲ ልሳን ጋዜጣ ዋና አዘጋጅ ይሁን እንጂ የፓርቲው አባልም እንዳልሆነ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ